የሩሲያ ባለስልጣናት በሳምንቱ ማብቂያ ወደ ሶሪያ ሲበር ተከስክሶ ዘጠና ሁለቱም ተሳፋሪዎች ባለቁበት ወታደራዊ አውሮፕላን አደጋ ምክንያት የዛሬውን ቀን ሰኞን ብሔራዊ የሐዘን ቀን እንዲሆን አውጇል። ለአውሮፕላኑ መውደቅ የሽብር ጥቃትን ጨምሮ ምክንያት ሊሆኑ የሚችሉትን ሁሉ እየመረመሩ መሆናቸውንም አክለው አስታውቀዋል። ኢዛቤላ ኮኮሊ ከዚሁ ከዋሽንግተን ዘገባ አጠናቅራለች። ሶሎሞን ክፍሌ ያቀርበዋል። የሩሲያው የትራንስፖርት ሚኒስትር ማክሲም ሶኮሎቭ የትላንቱ የአውሮፕላን አደጋ የተፈጠረው ምናልባት በአብራሪው ስህተት ወይም በቴክኒክ ብልሽት ሊሆን ይችላል ሲሉ ነው ዛሬ ማለዳ ያስታወቁት። ምንም እንኳ ባለሥልጣናቱ የሽብር ተግባር ለአደጋው ምክንያት ሊሆን እንደማይችል ቢናገሩም፣ ታዲያ ልዩ የመርማሪው ኮሚቴ የወንጀል ምርመራ ፋይል ከፍቷል። ከሶቺ ከተማ ከተነሳ ሁለት ደቂቃዎች በኋላ አውሮፕላኑ ጥቁር ባህር ላይ ከመከስከሱ በፊት የአደጋ ጥሪ መልእክት ወደ ምድር አላስተላለፈም። የአየሩ ሁኔታም ተስማሚ ነበር ተብሏል። በአደጋው ስምንቱ የአውሮፕላኑ ሠራተኞችና ሰማንያ አራት ተሳፋሪዎቹ በሙሉ አልቀዋል። ከሰለባዎቹ አብዛኞቹ ደግሞ በዓለም ዝነኛው የሩሲያው አሌክሳንድሮቭ ዘማሪያን ጓዶች ናቸው። በዓለም ዙሪያ ይበልጡኑ የሚታወቁት የቀዩ ጦር ሙዚቀኞች በሚል ነው። በሩሲያ መከላከያ ሚኒስቴር መግለጫ መሠረት ከአደጋው በሕይወት የተረፈ ካለ ለመርዳት አንድ መቶ የሚሆኑትን ጥልቅ ዋናተኞች ጨምሮ ከሰላሳ ሁለት መርከቦች የተሰማሩ ከሦስት ሺህ በላይ ሠራተኞች ተመድበዋል። እነዚህ ሁሉ የእርዳታ ሠራተኞች ደግሞ ከላይ በሄሊኮፕተሮችና የድሮን አውሮፕላኖች፣ ባሕር ውስጥ ደግሞ በሰርጓጅ ጀልባዎች ይታገዛሉ እስከ ትላንት ማታ ድረስ አስራ አንድ አስከሬኖችንና የሌሎች ሰለባዎችን አንዳንድ አካላት አግኝተው አውጥተዋል። የሀገሪቱ ፕሬዚደንት ቭላዲሚር ፑቲን በዛሬው የቴሌቪዥን መልእክታቸው ዕለቱ ብሔራዊ የሐዘን ቀን ሆኖ እንዲውል አውጀዋል። አውሮፕላኑ የወደቀበትን ምክንያት ለማወቅ የተቻለው ጥረት ሁሉ ይደረጋል ሲሉም አስታውቀዋል።